የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአደግ አስራ አንደኛ ጉባኤውን ዛሬ ከመጀመሩ በፊት የግንባሩ አባል ድርጅቶች የየራሳቸውን ጉባኤዎች አካሂደዋል ውሳኔዎችን አሳልፈዋል። የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ መጠሪያውን ወደ ኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ቀይሯል። አስራ ሦስተኛ ጉባኤውን ያጠናቀቀው ሕዝባዊ ወያነ ሐርነት ትግራይ ህወሀት የማዕከላዊ ኮሚቴ ሪፖርቱን ገምግሟል። አስራ ሁለተኛ ጉባኤን ያደረገው የብሔረ አማራ ዴሞክራሲያዊ ንቅናቄ በአዴን አሁን የአማራ ዴሞክራሲያዊ ፓርቲ አዴፓ ተብሏል። አስረኛ ድርጅታዊ ጉባኤውን ያደረገው የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ሰብአዊ ንቅናቄ ደኢህዴን ነባር የአመራር አባላቱን ሸኝቷል። ከዛሬ ጀምሮ ደግሞ አራቱም የኢህአደግ አባል ድርጅቶችና አጋሮቻቸው አስራ አንደኛውን የኢህአደግ ጉባኤ ለሶስት ቀናት ያካሂዳሉ። ከዚህ አገራዊ አንድነት ለሁለንተናዊ ብልጽግና በሚል መሪ ቃል ከተጀመረው ጉባኤ ምን ይጠበቃል? በአዲስ አበባ ዩኒቨርሲቲ የፖለቲካ ፍልስፍና መምህር ዶክተር ዳኛቸው አሰፋን ለትንታኔ ጋብዘናል። የፕሮግራሙ አዘጋጅና አቅራቢ ሰሎሞን ክፍሌ ነው ያነጋግራቸው። ዶክተር ዳኛቸው አሰፋ በቅድሚያ ለትብብሮ ላመስግን። እኔም አመሰግናለሁኝ ስለጋበዛችሁ እንድናገር የቱን እንደማስቀድም አስቸግሮኛል። እስቲ አባል ድርጅቶቹ አሁን ካላቸው የተራራቀ ልዩነት አንጻር በጠቅላላ ጉባኤያቸው ላይ ተስማምተው ለመውጣት ይቸገራሉ የሚሉ አስተያየት ሰጪዎች ከሚናገሩት እንነሳ። ህወሀት አብዮታዊ ዲሞክራሲን ማስቀጠል ይሻል፣ የኦሮሞ ዲሞክራሲያዊ ፓርቲ ደግሞ ለውጡ እንዲቀጥል ይፈልጋል። ይሄ ራሱ ብቻውን ጉባኤውን ውስብስብ ሊያደርገው አይችልም? በእርሱ አስተያየት ዶክተር ዳኛቸው እንግዲህ መቼስ ያው ዲሞክራሲ ማለት መታገል ነው። እንደ ድሮ አንድ ወጥ ፕሮግራም ሄዶ አንግሶ መመለስ የለም። ውድድር ይጠይቃል፣ ፉክክር ይጠይቃል እና ማሳመን ይጠይቃል። ከዛ በፊት ግን ምን ተካሄደ ነው ዋናው። የዛሬ የጀመሩት ስብስብ አይደለም። በተለይ ሶስቱ ፓርቲዎች ምን አደረጉ? እኔም እዛ ውስጥ የተካሄደው እንቅስቃሴ አሁን የተሰበሰቡበት ቦታ ላይ የራሱ ውጤት ይኖረዋል የሚል እምነት አለኝ። የአማራው ክልል ምን ተካሄደ? ደቡብ ተሰብስበው ጨርሰዋል። ምን ተካሄደ? ኦሮሚያ ክልል ምን ተካሄደ የሚለው መጀመሪያ ወሳኝ ነው። መልካም እንግዲያው፣ እሱን ባጭር ባጭሩ ይበሉልኝ። ባጭሩ ልንገርህ። የተካሄደው ነገር ምንድን ነው የግብ ሰራ የማስለቀቅና የመፈንቀል ሂደት ነው የተካሄደ። ምንድን ነው? ይህም ማለት የተወሰኑ ቡድኖችን ታባረራለህ፣ በሌላ ትተካለህ፣ ትሸኛለህ፣ ደግሞ ታመጣለህ። ሶስቱም ቦታ ላይ አንድ ወሳኝ የሆነ አንድነት ያለው እንቅስቃሴው ምንድን ነው? በሶስቱም ፓርቲዎች ህወሀታዊ ሴል ናቸው ተብለው የተባሉት ሰዎች ተባረዋል። አለቅ እስከ ዛሬ የተሰለፉበትን የተሰየሙበትን ፓርቲ አላገለገሉም የተባሉት ወደ ተገፍትረዋል ማለት ነው። ለውጥ ማለት አንደኛው እኮ መገፍተር ነው የቆዩትን። ይህ ተካሂዷል። አሁን አዋሳ በሚሄዱበት ጊዜ ሶስቱም ኦልሞስት፣ ሶስቱም አጥርተው ነው የቀረቡት። የለውጡን መንገድ ይደግፋሉ የተባሉት ናቸው የቀሩት። ህወሀት በጣም አይሶሌትድ ሆነዋል። ለብቻቸው ሆነዋል ማለት ነው። በኔ በእኔ ግምት ብጠይቀኝ ህወሀትም በቅርብ ጊዜ ውስጥ ወጣት አመራር ይዘው ብቅ እንደሚሉና የዚህን የለውጥ ጉዞ የዲሞክራሲ ጉዞ ይቀላቀላሉ የሚችላለ እና እንደዛ ነው ያለው። እና ምንም አብዮታዊ ዲሞክራሲ ይዘው ይሄዳሉ ያለፈበት ሁኔታ ነው ያለው። ሪያሊስቲክ ናቸው አሉ ሰዎች እዛም ውስጥ እና እኔ ጥሩ ውጤት ይመጣል የሚል እምነት አለኝ። እናያለን። መልካም። ወደ ቀጣይ ጥያቄ ልሸጋገር። የግንባሩ ጉባኤ ቀዳሚ አጀንዳ እስካሁን ያሉት ተቋማት ተቀይረው በአዲስ መቋቋም በሚችሉበት መንገድ ላይ መነጋገር ይሆናል የሚሉ አሉ ከሁለት ዓመት በኋላም በሀገሪቱ ምርጫ ከመካሄዱ አስቀድሞ የምርጫ ኮሚሽኑ መቀየር አለበት፣ አልበለዚያ ነጻና ፍትሐዊ ምርጫ በዲሞክራሲያዊ መንገድ ማካሄድ ዘበት ነው ይላሉ። እስኪ በዚህ ላይ ያለውትን ማስተያየት። እስኪ በጣም ትክክል ነው። እንኳን አሁንና ያለፈውም አመራር ይህንን ነገር አንስቶታል፣ አመርቂ በሆነ ነገር አልፈቱትም እንጂ የዶክተር አብይ አስተዳደር ለዚህ ዝግጁ ይመስለኛል። ተናግረዋል ደግሞ ሁሉንም ሳትፋ የሚያደርግ ሁሉንም የሚያሳትፍና ሁሉም ተገቢና ትክክለኛ የምርጫ ወሉ የምርጫ ተቋሙ ነው የሚሉት መቋቋም አለበት። እዚህ ላይ ኮሚኒ የሚያመጣ አይመስለኝም መደረግ አለበት። ይሄ ብቻ አይደለም ሌላ ሌላ ነገሮችም መደረግ አለበት። ውድድር ሲባል ፍሪ ኤን ፌር ኤሌክሽን ስንልቆ እኮ እነኝ እነኝ ያካትታሉ እንጂ በድሮ መንገድ ማ አልኬድ አይቻልም ይቻልም እኔ አስተያየትም ለውጥ መካሄድ አለበት እንደገና እኛም እዛ ለውጥ የለውጡ አካል ሆነ አበርን መምከር አለበት ከሚሉ ነው ያለሁት። ጠቅላይ ሚኒስትር ዶክተር አብይ በቅርቡ ባደረጉት ጥሪ መሰረት ደግሞ በርካታ በውጭ የነበሩ ተቃዋሚ የፖለቲካ ፓርቲዎች ታጣቂዎችን ጨምሮ ወደ ሀገር ቤት ገብተዋል። ዶክተር አብይ ስልጣን ከያዙ በኋላ በርካታ ለውጦችን ያደረጉ ሲሆን ይህኛው ማለትም በውጭ ያሉ ተቃዋሚዎችን ተቻኩሎ ወደ ሀገር ማስገባቱ አሁን ሀገሪቱ ውስጥ ለተከሰቱ ብሔር ተኮር ግጭቶች ምክንያት ሆነዋል የሚሉ ወገኖች አሉ። የእርሱ አስተያየት በዚህ ላይ የእኔ አስተያየት፣ እኔ ከዶክተር አብይ ጋር ነው። በዚህ መግባት ደግሞ ነበረባቸው። ዲሞክራሲ ማለት እኮ የተለያየ አይነት ድምፅ መስማት ነው። እስከ መቼ ድረስ ነው ውጪ የሚሆኑት? ኦነግ መግባት ነበረበት፣ ግንቦት ሰባት መግባት ነበረበት፣ አርበኞች ግንባር፣ ሌሎቹም። ሁሉም ይግቡ እና የኢትዮጵያ ሕዝብ ውድድር ፉክክርና ምርጫ ናፍቆታል እና እስቲ ያው አንድ ሰሞን አምስት ቻይኖቹ እንዳሉት መቶ አበባዎች ብሎ ሰሚያርጉ ያርጉ ያበቡ እንደተባለው ነው። መምጣታቸው ትክክል ነው። በእንደዚህ ያለ የለውጥ ጎዳና ላይ አንዳንድ ቦታ ላይ የሚከሰቱ እንቅፋቶች ይኖራሉ። ይህንን መቼ ትንሽ ልጅ ብቻ ነው ላይረዳ የሚችለው። ግን መግባታቸው ትልቅ ነገር ነው። ሁሉም እንደዚህ ያደርጋሉ፣ እንደዚህ ይፈራሉ ሲባሉ ግማሾቹ በቴሮሪዝም የተወነጀ ገብተው አየናቸው። በሰላማዊ መንገድ እየሞከሩ ነው ያሉት። አንዳንድ ቦታ ችግር ሊኖር ይችላል። ይህ ጊዜ ጉዳይ ነው፣ ይስተካከላል። እኔ ትክክል እርምጃ ነው የተወሰደው ባይ አንድ ቦታ ካልጀመርም እንደው በጣም የጸዳ ነገር እስከሚመጣ ድረስ ማለት ኋላ ወደ ሌላ ነገር ያመጣል። እየወደቀን እየተነሳን እንደ ኢትዮጵያዊ እየሞከርን መሄድ አለብን የሚል እምነት የቴሌፎን ችግር እያጋጠመን ነው እና አንድ የመጨረሻ ጥያቄ ላ ይሰማል ዛሬ፣ ነገና ከነገ በስቲያ ዓርብ የሚካሄደው አስራ አንደኛው የኢህአዴግ ጉባኤ ውጤት የወደፊት ኢትዮጵያን አቅጣጫ ይወስናል ተብሎ ነው የሚገመተው። በዚህ ይስማማሉ? እስማማለሁ። ይወስናል። አንዳንድ አኩርፈዋል የተባሉ ሀይሎችን ቦድ እንትን ይስማማሉ፣ ይገባሉ የሚል ነገር አለ። ሪመምበር ዋናው እኮ ይኸው አሁን ያው የተፈራው የህወሀት ብዙ ነው። ይህን ነገር ከህወሀት የትግራይ ሕዝብ የሚባል አለ በጣም ጠንካራ ና የመሰለ የኢትዮጵያ ሕዝብ እነሱን ታሳቢ መደረግ አለባቸው ለአንድነት ለዩኒየን የቆመ ሕዝብ አለ። ዛ ጠንካራ ሕዝብ ና ዝም ብሎ ህወሀት የነገረውን ብቻ ይዞ የሚንቀሳቀስ ሕዝብ አይደለም። እኔ እምነት አለ በዛ ሕዝብ ላይ እና ገና ግን አልሰሙ ምን እየተካሄደ እንደሆነ ገና ገና ስራ እዛ አካባቢ አልተሰራም እና ምንም ችግርን የሚመጣ አይመስለኝም። ያው አንዳንድ የማኩረት የምን ቢመጣም ከፓርቲው ጋር በተያያዘ ነው እንጂ ከሬጅሙ ከክልሉ ጋር የተያያዘ አይደለም። ወደ ውስጥ የጠለቀ ቢሆን አይችልም እና ተስፋ እኔ ተስፋ ይዤ ነው የምንመጣው። ዶክተር ዳኛቸው አሰፋ በአዲስ አበባ ዩኒቨርሲቲ የፖለቲካ ፍልስፍና መምህር፣ ለጊዜው በጣም አመሰግናለሁ። በጣም አመሰግናለሁ ግን ታንኪ ቨሪ ማች ሰር